ቀዳሚሃ ቀዳሚሃ ለ ጥበብ ፈሪሃ እግዚአብሔር ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ቀዳሚሃ ለጥበፈሪያ እግዚአብሔር ምክር ሰናይት ለኩሉ ምክር ሰናይት ለኩሉ ዘይገ ብራ